ለምርጫ አስፈጻሚዎች ሥልጠና መስጠትን ጨምሮ የሲዳማን ውሳኔ ሕዝብ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቀዋል። ሲዳማ በደቡብ ክልል ውስጥ ይቆይ ወይስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችንና ሲቪክ ማኅበራትንም እየመዘገበ መሆኑን ቦርዱ አመልክቷል። ውሳኔ ሕዝብና ምርጫ የተለያዩ ክንዋኔዎች ቢሆኑም ለመጪው ሀገር አቀፍ ምርጫ ትምህርት እንደሚወስድ የቦርዱ የኮሚዩኒኬሽንስ ዳይሬክተር ሶሊያና ሺመልስ ለቪኦኤ ገልጸዋል። እስክንድር ፍሬው ሙሉን ዘገባ ይዟል። ቅድመ ዝግጅት ስንል ከደህንነት አንጻር ከቁሳቁስ፣ ከሰነድ፣ ከማዘጋጀት አንጻር ምን አይነት ቅድመ ዝግጅት ይደረጋል? ይህንን ስንል ምዝገባ ሳይሆን ድምፅ አጸጣት ሂደቱን ብቻ ማለት ሁለት ግሩፕ ይህን ይሰራል። የድምፅ አጸጣት ሂደት ደግሞ እንዴት ነው የሚለው ቁጥራቸው 6400 እንደሚሆን የተገለጸው ሰልጣኞች በሲዳማ ዞን የሚካሄደውን ሕዝበ ውሳኔ ለማስፈጸም የሚያስችል የተግባር ልምምድ እያደረጉ ነው። በኢትዮጵያ ለመጀመሪያ ጊዜ የሚካሄደውን ይህንን ሕዝበ ውሳኔ በብቃት የማስፈጸም ኃላፊነት ታዲያ በእነዚህ ሰልጣኞች ላይ ወድቋል። ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ጋር ያደረግኩት ቃለ ምልልስም ከስልጠናው ዓላማ የሚጀምር ነው። የስልጠናው ዋና ዓላማ ያው አስፈጻሚዎቹ ሲሄዱ የሚጠብቃቸው ነገር እንዲያውቁት ህዝብ ውሳኔ ማስፈጸም ምን ማለት እንደሆነና በአዲሱ የምርጫና የፖለቲካ ፓርቲዎች አዋጅን መሰረት ደግሞ አንድ ምርጫ ለማስፈጸም የሚያስፈልገው መሰረታዊ መርሆቹ ምንድን ናቸው? መስፈርቶቹ ምንድን ናቸው? መደረግ ያለባቸው ሂደቶቹ ምንድን ናቸው? ስነስርአቱ በተለይ ደግሞ የመራጮች ምዝገባ የመራጮች ምዝገብ ምዝገባ አንደኛው ነው። ሌላኛው ደግሞ የመራጮች ድምጽ አሰጣጥ ምን ይመስላል፣ ከዛ በኋላ ደግሞ ድምጽ ቆጠራና ድምጽ ማስተላልፍ እንዴት ይሆናል የሚለውን ዋና ዋናውን ግን ደግሞ በአጠቃላይ ደግሞ ህዝበ ውሳኔ ማለት ምን ማለት ነው የሚጠበቁ ከአንድ ህዝበ ውሳኔ ከሚያስፈጽም ህዝበ ውሳኔ ብቻ ሳይሆን ምርጫም ከሚያስፈጽም አካል የሚጠበቁ መሰረታዊ ጉዳዮች ምንድን ናቸው የሚለውን በአጠቃላይ እነዚህ ነገሮች የሚያይ ስልጠና ነው እየሰጠን ያለ ነው። እንግዲህ አንዱ ክንውን የሚሆነው ቅስቀሳ ነው። እንግዲህ ሁለት ቡድን ይኖራል። ሁለት አመለካከቶች አንዱ ሲዳማ በደቡብ ብሄር ብሄረሰቦችና ህዝቦች ክልል ስር እንዳለ ሆኖ ይቆይ፣ አንደኛው ደግሞ ሲዳማ ራሱን ችሎ ክልል ሆኖ ይወጣ የሚል ነው። እነማን ናቸው የሚቀሳቀሱት? መቼ ነው ቅስቀሳው የሚጀመረው? ቅስቀሳ ከምጥቅምት 25 ጀምሮ በሚል ነው እኛ መርሃ ግብራችን ውስጥ የያዝነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ። በእነዚህ ጉዳዮች ላይ ሀሳብና እና አስተያየት ያላችሁ አካላት፣ በቅስቀሳ ሂደት ውስጥ፣ መረጃ በመስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆኑ ይችላሉ፣ የፖለቲካ ፓርቲዎችም ሊቀሳቀሱ ማለት ነው። መረጃ መስጠት ሲ አዎ ሊሆን ይችላል። መረጃ መስጠት በእኛም በኩል የምንሰጠው አለ። ለምሳሌ ወታችሁ ተመዝገቡ የመዝገባ ቀን ይሄ ነው የመሳሰሉት ምንለው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫው ስለሚካሄድ ወታችሁ ተመዝግባችሁ የክልልነት ድምጽ ትሰጣላችሁ የሚልም ይኖራል። በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ነው ምንድን ነው የሁለቱን አካላት በኩል ያሉ ኢንትረስቶች ካሉ ምርጫ ቦርድ መጥተው እንዲመዘገቡ ና ፍላጎቶች የሚያንጸባረቁ ቡድኖች ማለት ነው ፖለቲካ ፓርቲዎች ሊሆናሉ፣ ሲቪክ ማህበራት ሊሆን ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲዎች ናቸው። ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚህኛው ላይ ግን ትንሽ ለየት ይላል ያልነው ምን እንደነበረ በሲቪክ ማህበራት በኩል ለምሳሌ ይህን ጉዳይ ላይ ለመቀስቀስ ብቻም ላይሆን ይችላል። ለምሳሌ ለመወያየትም ሊሆን ይችላል። በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦች ኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ አውጥተናል። በማስታወቂያ ባወጣ ነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን፣ ሲቪክ ማህበራትን እናያለን። ከዛ በኋላ ደግሞ የሰአት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው። ክልሉ ሚዲያ ብቻ ነው? አይ፣ ክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገረን ያለ ነው ከሚዲያዎች ጋር እየተነጋገረን ያለ ነው። በሁለት መልኩ ነው። አንደኛው ለቅስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰዓት የሚፈልጉ ከሆነ ለሱ ጥቅም ላይ ለማዋል ለእነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ ለቮተር ሬጅስትሬሽንነት ለቮተር መረጃ ኢንፎርሜሽን ለመስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው፣ ከሚዲያዎች ጋር በክልሉም ደረጃ፣ እንደገና ደግሞ በፌዴራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድን ነው? ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን፣ አንደኛ እነዚህ አካላት ማስፈላጊ ናቸው ወይ የሚመለከታቸው አካላት ናቸው ወይ ወይስ አይደሉም የሚለውን መስፈርት እናያለን። ከዛ በማስቀጠል ደግሞ እነዚህ አካላት እንቀሳቀሳለን ያሉት ሀሳባቸውን አዘጋጅተው የሚያቀርቡበትን ጊዜ ፕላትፎርም እናመቻቻለን፣ ከሚዲያዎች ጋር መተባበር። ከዛ በተጨማሪ ደግሞ በእኛ በኩል ደግሞ መረጥ መሰጠት የሚገባውን የመራጮች መረጃ ደግሞ እናቀርባለን ማለት ነው። ይህንን ነው እየሰራን ያለ ነው። ሀያ አምስት እንግዲህ ሩቅ አይደለም። ጥቅምት ሀያ አምስት ጀምሮ ቅስቀሳ ይጀመራል እስከ ሰላሳ ድረስ ይቀጥላል። ስንት ሰው ተመዘገበ እስካሁን ወይ? ስንት ፓርቲዎች ሲቪክ ማህበራት በኩል? ለምሳሌ በሲቪክ ማህበራት በኩል ሶስት ሲቪክ ማህበራት ተመዝግበዋል። ምን ብለን እንቀሳቀሳለን ነው የትኛውን ሳይ ይባላል በዚህ መሰረት ኢንትረስት አለን ብለው ነው ያሉት እንግዲህ የእኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁትን መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድን ነው የምታደርጉት የሚለውን ነገር እነሱን ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አቃለሁ በትክክል ቁጥራቸው ስንት እንደሆነ ነው ያላወቅኩት። ሲዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ እኛ የጠየቅነው ስንጠይቅም ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ መቆየትም አለበት ሊሆኑ ይችላሉ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላት ም ሊሆኑ ይችላሉ። እሱን የምናውቀው ለፕላትፎርሙ አዘጋጅታችሁን የምንለውን ውይይት በምናረግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በነሱ በኩል ደግሞ ይሄን ይህን አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለእኛ አቅርበውልናል ከዛ በኋላ እንግዲህ ከእሱ ጋር ደግሞ ከሚዲያዎች ጋር ና ከነሱ ጋር አብረን ተነጋግረን ሆነን ወደ ምደባ ና ወደ ውይይቱ እንሄዳለን ማለት ነው። እዚ ጋ የደቡብ ብሔር ብሔረሰቦች ና ህዝቦች ክልል ገዢ ፓርቲ የሆነ ወደ ሄድን አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ቢቆይ ይሻላል ራሱን ችሎ ይችላል የሚሉ መረጃዎች ይወጡ ነበረ። እውነት ነው፣ ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ። እውነቱ ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝም። ምክንያቱም እንደ ክልሉ ገዢ ፓርቲ ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል፣ ባይቀነስበት፣ እንዲሁም ጭራሽ ቢጨመርለት አይደለ። ሁሉም ነገር ሁልጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ዝርዝር ውስጥ መኖር አለ መኖራቸውን አላቅም ግን ጤናማ ያልሆነ ነገር አይመስለኝም። ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድብጽ ማጉያ መቀስቀስን ፖስተር መለጠፍን ይጨምራል ቅስቀሳ ሲባል ነው። የመገናኛ ብዙን ቅስቀሳ ብቻ ነው እኛ የመገናኛ ብዙሃን ቅስቀሳ ነው ሬጉሌት የምናደርገው ፍትሀዊና ፌር እንዲሆን ማለት ነው። ከዛ ውጭ በክልል ውስጥ ቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ በሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦረዲ ከክልሉ ጋር ግንኙነት አለን፣ አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱም አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን የኤሌክትራል ሴኩሪቲ ደህንነት ፕላንም ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከህዝብ ውሳኔ ጋር ተያይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ ምን ያህል የሰው ኃይል እንደሚያስፈልግ የመሳሰሉት። ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን እናስተባብራለን ማለት ነው። በሚያሳሳ ጊዜ በቀስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው። ይህንን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው። አምስት ቀናት አነሱ ለቀስቀሳ የሚሉ ሰዎች አሉ። ከሀያ አምስት እስከ ሰላሳ የሚለው እንዴት ነው የታስበው? የተቀበሉታላችሁ? አነሰ የሚለውንስ በእኛ በኩል አንሷል ብለን አናስብም። ማለት ማነስን እናውረው ከተባለ ለእኛም ጊዜ አንሶናል። ጊዜ ሁል ጊዜ ያንሳል። ለመቀስቀስም ጊዜ ያንሳል። ለመዘጋጀትም ለመጫወት ጊዜ ያንሳል። እኛም በጣም በትልቅ ፕሬሸር ውስጥ ሆነን ነው የአስፈጻሚው ስልጠና አከናውነን እነሱን እንደገና ዲፕሎይ አድርገን አንድ ሺ 690 በላይ ለሆኑ ምርጫ ጣቢያዎች ውስጥ በጣም ብዙ ሺህ አስፈጻሚዎች ልከን፣ ንብረት ልከን እናስፈጽማለን ብለን የምናስበው ና ሁል ጊዜም ቢሆን ሰፋ ያለ ጊዜ ቢኖር የስራውን በጥረት ለመስራት እንደገና ሀሳብን በደንብ ለማስተላለፍ ሊጠቅም ይችላል። አሁን ካለው ሁኔታ አንጻር ግን የቅስቀሳውን ቀን ጨመር ነው ማለት ህዝበ ውሳኔ የሚካሄድበት ቀን ጨመር ነው ማለት ነው። ባለፈውም እንዳጋጠመው አንደኛው ነገር አለመከናወኑ ምክንያት የሚነካ ጊዜ እንደገና ሙሉን እስከ ህዝበ ውሳኔ ቀን ድረስ ያለውን ጊዜ አጠቃላይ ፕሮግራሙን ይነካል። አጠቃላይ ፕሮግራሙን ደግሞ ማንኛችንም መንካት አንፈልግም። በእኛም በኩል ይህንን አስፈጽመን በሚገባ ማጠናቀቅ እንፈልጋለን። በሌሎች አካላትም በኩል ደግሞ ህዝበ ውሳኔው በቶሎ ተካሄዶ የሚቀጥለው ስቴፕ ላይ መሄድ ይፈልጋሉ። ስለዚህ ከዛ አንጻር ከነበረው ጊዜና ከወጣበት እቅድም አንጻር በተቻለ መጠን እንግዲህ በእኛ በኩል በቂ ነው ብለን ነው የምና የመጨረሻ ጥያቄ ላርገው ና ቦርዱ ይሄንን ህዝበ ውሳኔ ሲያስፈጽም እንግዲህ ብዙ ተስፋ የተጣለበት ምርጫ ቦርድ ነው። አሁን ያለው አገሪቱ ውስጥ ከነበሩ የኋላ ታሪኮች አንጻርም የመጀመሪያ መፈተኛችን ነው በሚል ስሜትና ቀጣዩንም አገር አቀፍ ምርጫ ታሳቢ እያደረጋቸው ነው የተንቀሳቀሳችሁ ያላችሁት? አገር አቀፍ ምርጫውን ያው ትንሽ ሰፋ ያለ ትልቅ ስራ ነው የሚጠይቀው። ብዙ የፖለቲካ ፓርቲዎች ይሳተፉበታል። ስለዚህ ፍትሐዊነቱን ከማረጋገጥ አንጻር መሰራት ያለበት ስራ በጣም ይሰፋል። እሱ ፓርቲዎች በኩል እሳት አግኝተዋል ወይ፣ በስርዓቱ ካምፔን ማድረግ ይችላሉ ወይ፣ ለእነሱ የሚሰጠው ጊዜ ተመጣጣኝ ነው ወይ፣ በተመጣጣኝነት የሚሰራው ስራ እንዴት ነው የመሳሰሉትን የሚያለው ማለት ነው። ከዛ በተጨማሪ ደግሞ የምርጫ ሂደቱን በአጠቃላይ ሲደረግ የተመዝጋቢዎቹ ቁጥር ከፍተኛ ይሆናል። የሚሰማር ምርጫ አስፈጻሚ ቁጥር ከፍተኛ ይሆናል። ምርጫው በሚደረግበት ወቅት ሚና ያላቸው ይበዛሉ፣ ብዙ ይሆናሉ። የፓርቲ ተወካይ ይኖራል የታዛቢዎች ይኖራሉ፣ የመሳሰሉት እያለ በጣም እየጨመረ ይሄዳል። ስለዚህ ከዛ አንጻር ገንዘቡም የሚወጣበት ሀብትም በጣም ትልቅ ነው። ይሄኛው በንጽጽር አነስተኛ ነው። የሚደረግበትን ቦታ ጂኦግራፊካሊ አንድ ዞን ውስጥ ብቻ ነው የሚሆነው። አስፈጻሚዎች ያለባቸው ጫና ዝቅተኛ ነው፣ ምክንያቱም የፖለቲካ ፓርቲ የለም የፓርቲ ታዛቢ የለም በአንደኛው ፓርቲና በዚኛው ፓርቲ የሚባል ነገር የለም ህዝብ መጥቶ ይሄኛውን እንፈልጋለሁ ወይም አልፈልግም የሚል ምርጫውም ደግሞ በጣም ግልጽና አንዱ ይሄኛው ወይም ያኛው የሚባል ነው ከዛ አንጻር ስናየው ያው የሁለቱ አይነታቸው ትንሽ ይለያል ግን ደግሞ በተመሳሳይ የሚጋሩት ነገር አለ ሁለቱም የሎጂስቲክስ ስራ ይፈልጋሉ ንብረት ማንቀሳቀስ ሰዎችን ማሰማራት ስልጠና መስጠት የመሳሰሉ ስለዚህ ከእነሱ ይህንን ማድረጋችን አሁን ከምናደርገው ትምህርት እንወስዳለን አሁን ከተማርነው ላይ ያልሰራ ምንድን ነው የትኛውን ነገር በሚቀጥለው ብናሻሽለው ወይም ደግሞ አሁን እንደዚህ አይነት ነገር ከሆነ ብዙ ሾዎች ሲሆን ያስቸግረናል ወይስ ያስቸግረን የሚለው የመሳሰሉትን ነገሮች ለማየት ይጠቅመን። ከዛ በተጨማሪ ደግሞ ለብሔራዊ ምርጫ ማስተዋጽኦ ያደርጋል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ እንዳሉት ስልጠና እየወሰዱ ካሉት 6400 የምርጫ አስፈጻሚዎች መካከል 5500 የሚሆኑት በቀጥታ ወደ ሲዳማ ዞን ይላካሉ፣ የቀሩት ደግሞ በተጠባባቂነት የተያዙ ናቸው። ከምርጫ አስፈጻሚዎቹና ከአሰልጣኞቻቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።